ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሮ ወደ ህዳሴ ግድብ እያመሩ በነበሩበት ወቅት አማራ ክልል ላይ በፋኖ ታጣቂዎች ታግተዋል የተባሉ 247 ወጣቶች ጉዳይ እንዳሳሰበው በደቡብ ኢትዮጵያ ክልል የጋርዱላ ዞን አስተዳደር ምክር ቤት አስታውቋል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች ወጣቶቹ የቀን ሰራተኞች መሆናቸውን ገልጸው ደህንነታቸው እንዳሳሰባቸውም ተናግረዋል። ወጣቶቹን በጉዟቸው ላይ እንደያዛቸው ያመነው የፋኖ ታጣቂ ቡድን የመከላከያ ሰራዊትና የሚሊሻ አባላት ናቸው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ ለሁ ሰኞ የካቲት 18 ቀን 2016 ዓ ምት ከደቡብ ኢትዮጵያ ክልል ተነስተው ለደን ምንጣሩ ስራም በአማራ ክልል አድርገው ሲያመሩ በፋኖ ታጣቂዎች የታገቱት ወጣቶች ከጉልበት ስራ ውጭ ምንም አይነት የተለየ ተልዕኮ እንደሌላቸው የጋርዱላ ዞን አስተዳደር ምክር ቤት ዛሬ በማኅበራዊ ትስስር ገጽ ባወጣው መግለጫ ገልጿል። የቀን ስራ ለመስራት ወደ አካባቢው የሄዱ ወጣቶች እንደ ምርኮኛ ተቆጥሮ መንገላታታቸው የሚያሳዝን ነው፣ ድርጊቱም የሚያሳፍር ነው ብሏል። ምክር ቤቱም የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሸ ወረዳና ከአለ ዞን የተወሰዱ ወጣቶች ቁጥር ሁለት መቶ ሰባ አምስት መሆናቸውን ከቀናት በፊት ለአሜሪካ ድምፅ ገልጸው የነበረ ሲሆን ዛሬ ቁጥሩ ሁለት መቶ ሰማንያ ሁለት መሆኑን ተናግሯል። እንግዲ አሁንም የልጆቹን መረጃ በአግባቡ እየተገጣጠል ነው ግን የተለየ ነገር የለም። ተመሳሳይ የባለፈው አይነት መረጃ ነው አሉ። አሁንም በፋኖ ቁጥጥር ስር ነው አሉት። ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መተላቃበበ ሰው መሆን ጦራቸው የተጠቀሱትን ወጣቶች በቁጥጥር ስን እንዳዋል አምነዋል። ይሁን እንጂ ወጣቶቹ ለደን ምንጣሮ ሥራ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑ የመከላከያ ሰራዊትና የምልሻ አባላት ናቸው ብለው ነበርም ነገር ግን ለደህንነታቸው ስለሚሰጉ ስማቸው እንዳንጠቅስ ጠየቁን። የጋርዱላ አካባቢ ነዋሪም እነዚህ ወጣቶች ስራ ፍለጋ የሚሄዱ የቀን ሰራተኞች እንጂ ከመከላከያ ጋር ምንም አይነት ግንኙነት እንዳላቸው ገልጿል። ለስራው ሲመለመሉ በዞንና በክልል መንግስታት እውቅና ነው ያሉት አስተያየት ሰጪው። ለዚህም መንግስታቱን ተጠያቂ አድርገዋል። ሰራተኞችና ማይኖራዊ ዘርፍ በኩል ማስታወቂያ ተለጥፎ ሌሎቹ ተመዘገቡ። ያው አብዛኞቹ ስራ ናቸው ወጣቶች ናቸው ብራያ ተብለው ወደ ስራ ያለም እንሰራለን ብለው ስራ ሲባል ተመዝግበው የሄዱትና ከምንም ጋር ንክኪ የሌላቸው የአርሶ አደር የገበረ ልጆች ናቸው። ይህ ገበረ በዚራ ምጮት በድርቅ የተመታ አካባቢ ነው።

ወጣቶች መሆናቸውን ተናግሯል። ምን ይበላሉ? የአካል ጉዳት ሰብአዊ መብት አያያዝ አካባቢ ማን እዛ እንትን የምለው ሰዎች እንዴት ናቸው የምለውን በጣም አሳሳቢ ነው እና እኛ እዚህ ህዝቡን እያረጋጋን ብንሆንም ግን ከአቅማችን በላይ የሆነ ነው ይሄ ነገር ግን በደንብ አልተመራም የሚል እንትይታ አለልኛ ከወረዳው ተመልምለው ከተወሰዱ በኋላ ታግቷል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የአስራ ስምንት ዓመት ታናሽ ወንድማቸው እንደሚገኝበት ባለፈው ማክሰኞም ለአሜሪካ ድምጽ ያመለከቱት አስታረቀኛ ማርያም በእገታ ላይ ያለው ወንድማቸው ጉዳይ እንዳሳሰባቸው ተናግሯል። ከትናንት በስቲያ ግን በስልክ እንዳነጋገሩትም ነግረውናል። መጀመሪያ ከታሰርንበት ቦታ በምሽት መጡና ቀየሩን፣ ሌላ ቦታ ቀየሩን አሉ። ከዛ ውጭ ባለ እንደ መፍትሄ ይሆናል ተብሎ እንዲህ ልብ የሚያረጋጋ ነገርም አልሰማንም። ከዛ ውጭ አዲስ ነገር አልሰማንም። ልጆቹ የመከላከያ አባል ናቸው ምናምን ስሩ ያዛዝናል። በእርግጥ ለእንደነዛ ነገሮች ልጆች የመከላከያ አባል ናቸው ለማለትም በጣም የሚከብድ ነገር ነው። የአለ ዞን የአለ ዙሪያ ወረዳ አስተዳደር የኮሚኒኬሽን ጉዳዮች ባለሙያም

ቤታቸው ሙሉ ክብነው የወጡት የጋርዱላ ዞን አስተዳዳሪ አቶ ብርሃኑ የኢትዮጵያ ፌዴራል መንግሥትና ጉዳዩ የሚመለከታቸው አካላት ሁሉ ወጣቶቹን እንዲያስለቅቁ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።